ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ያግኙ። ሀገርኛ ሪፖርት ሰላም ጤና ያስጥልን ውድ የኤስቤስ ሬዲዮ ተከታታዮቻችን እንደምን ሰነበታችሁ ሳምንታችንን ጠብቀን እነሆ ባበይት ርዕሰ ጉዳይ ዳግም ተገናኝተናል በዛሬው ዘገባችን ነገ በመላው ኦሮሚያ በታላቅ ድምቀት ተከብሮ የሚውለውን የእሬቻውን በዓል የተመለከተ ዘገባ ይዘንላችሁ ቀርበናል አብራችሁን ቆዩ ሀገርኛ ሪፖርት

ማምለክና ማመስገን ማለት ነው። ይህንን ስላደረክልኝ ከክረምት ወደ በጋ ወይም ብራ ስላሸጋገርከኝ አመሰግንሃለሁ እየተባለ ፈጣሪ የሚመሰገንበት ነው። ኢሬቻ ሰፊ አገልግሎቶች አሉት። መነሻውም በጣም የራቀ ነው። ሰው ማምለክ ከጀመረበት ጊዜ የመጣ ነው ተብሎ ይታመናል። በተለይ የኦሮሞን ብሔር ጨምሮ በኮሽቲክ የቋንቋ ክፍል ውስጥ የሚጠቃለሉ ብሔሮች ሃይማኖቶች ከመምጣታቸው በፊት ኢሬቻ ወይም እርጥብ ሳር ይዘው ነው ፈጣሪያቸውን የሚለማመኑት። ኢሬቻ በእርጥብ ሳር ይወከላል። ጋብቻ ጥያቄ በራሱ እርጥብ ሳር አገልግል ውስጥ ተጨምሮ ነው የሚላከው። እንግዲህ እነዚህን ነገሮች በምናይበት ጊዜ ኢሬቻ ሃይማኖታዊ ዳራ ያለው መሆኑን እንገነዘባለን። ድሮ ሰዎች መልእክተኛ ሲልኩ እርጥብ ሳር ቆርጠው በመስጠት አድራህም በፈጣሪ ስም ይህንን መልእክት አድርስልኝ ብለው ይልኩታል። እንግዲህ ቃል በቃል ሲገለጽ ኢሬቻ ሳር ወይም የተመረጡ ዛፎች ቅጠል ማለት ነው። ኢሬቻ በዓመት ሁለት ጊዜ የሚደረግ ነው። የመጀ መሪያው ከነሐሴ መጨረሻ ጀምሮ እስከ ጥቅምት መጨረሻ ድረስ የሚካሄዱ ሲሆን ሁለተኛው ደግሞ በበልግ ወራቶች ግንቦትና ሰኔ ውስጥ የሚደረገው በዓል ነው። ሁለተኛው ግን አሁን እየተረሳና እየተዳከመ እንዳለ ባለሙያዎች ያስረግጣሉ። ሰዎች መገንዘብ ያለባቸው እሬቻ የሃይማኖት አይደለም፣ ነገር ግን ሃይማኖታዊ ክብረ በዓል ነው። ለምሳሌ ጥምቀት ሃይማኖታዊ በዓል ነው እንጂ ሃይማኖት አይደለም። እሬቻም እንዲሁ ነው። የሚሉ ብዙ ጥያቄዎች በዚህ አጋጣሚ ይነሳሉ። እስቲ ከመዛግብት በቃረምን ነው መሰረት ጥቂት ነገሮችን እንንገራችሁ። የሃይማኖቱ ስም ዋቄ ፈና ነው። የእምነቱ ተከታይ ዋቄ ፈታ ነው የሚባለው። ከዋቄ ፈና ሃይማኖት በዓላት አንዱ ይሬቻ ነው። ሌሎች ብዙ በዓላትም አሉ። ሌላው ከዚህ ሃይማኖታዊ በዓል ጋር በልማድ አብሮ ተቀላቅሎ የሚከወን ነገር አለ። ለምሳሌ ቡና ማፍላት፣ ዛፍ ቂቤ መቀባት፣ ስለት ማግባት፣ ሽቶ ውሃ ውስጥ መወርወርና የመሳሰሉ ተግባራቶች ሊፈጸሙ ይችላሉ። እነዚህ ሁሉ በግለሰቦች ደረጃ የሚደረጉ ልማዶች ናቸው እንጂ የሃይማኖቱ መርሆች የሚያዟቸው ግን አይደሉም። ሃይማኖቱ በጭራሽ እነዚህን ነገሮች አይፈቅድም ነው የሚባለው በአዋቂዎች ዘንድ። የኦሮሞ ህዝብ የተለያዩ ሃይማኖቶች ተከታይ ነው። በክርስትናውም፣ በእስልምናው ሃይማኖት ውስጥም ኦሮሞዎች አሉ። የኦሮሞ ሕዝብ በየቦታው ያለና ሰፊ ስለሆነ የባሉ ተውፊታዊ አካባበርም ወጥነት የለውም። የተለያዩ ክንዋኔዎችም ይንጸባረቃሉ። በአካባበርም ይለያያሉ። መሰረታዊ ስርዓቱ ግን እሬቻ ወይም እርጥብ ሳር ይይዛሉ። በየዕለቱ የሚዘመሩ መዝሙሮች ይኖራሉ። ነገር ግን እነዚህ መዝሙሮች በቱለማ በሜጫ እንዲሁም በቦረና የተለያዩ ናቸው። ዋናው ነገር ግን መዝሙሩን እየዘመሩ ወደ መልካ ወይም ወንዝ ይሄዳሉ። እዚያም ሲደርሱ በክረምት ወቅት ያሉትን ተግዳሮቶች አሳልፎ ለዚህ ስላደረስከን በጣም እናመሰግናሃለን ይላሉ። በዚያው ቀንም ግለሰቦች ኢሬቻውን ይዘው የጎደለባቸውን ለፈጣሪያቸው በጸሎት እየነገሩ መለመን ይችላሉ። መልካው ወይም ወንዙ ምልክትነቱ ከዚህ በኋላ በጋ ሆኗል፣ ወንዙም ጎድሏል፣ ዘመድ ከዘመድ ወንዝ እየተሸጋገረ መጠየቅ ይቻላል ብሎ የሚገለጽ ነው። በዕለቱ ሽማግሌዎች ሃይማኖታዊ ንግግሮችን ያደርጉና በድሮ ባህል እርድ ይኖራል፣ ይበላል፣ ይጠጣል። ፈጣሪን በተለያዩ ጨዋታዎች እያመሰገኑ ወደ የመጡበት ሁሉም ይመለሳሉ። በዚህ ረገድ ምዕመናኑ ሚሴንሳ ይባላሉ። በገልማ ወይም ቤት አምልኮ ውስጥ በዝማሬ አገልግሎት የሚሰጡት ዋዮ ይባላሉ። አባ ከኮ የሚባሉት ደግሞ ጸሎት አድራሾች ናቸው። ሉባ የሚባለው የተለያዩ የአስተዳደር አመራር ቦታዎችን የሚያከፋፍል ነው። ቀጥሎ የሚመጣው ጉላ ነው። ጉላ ከተጠቀሱት በላይ ሆኖ በማዕከላዊ ደረጃ ሃይማኖቱን የሚመራ ነው። ይህ ግለሰብ በሃይማኖቱ ላይ ከ13 ዓመት በላይ ያገለገለ መሆን ይኖርበታል። በሌላ በኩል በገዳ ባህላዊ አስተዳደር ስርዓት በኩልም የሚመጣ የጉላ ደረጃ አለ። የመጨረሻው ደረጃ አባኬና ይባላል። አባኬና የገዳ ስርዓቱንም ሆነ ሃይማኖታዊ ስርዓቱን ልቅም አድርጎ የሚያውቅ ሊቅ ማለት ነው። በዚህ የሬቻ በዓል ላይ አያንቶችም ተሳትፎ ያደርጋሉ። እንግዲህ አያንቶ የሚባለው በሃይማኖታዊ ስርዓት ውስጥ ያለው ነገር ነው። ኢሬቻ ማለት የኦሮሞ ህዝብ የዋቄፈና ስርዓት ነው። ዋቄፈና ማለት ሃይማኖታዊ ማለት ነው። ትልቁ ነገር የዋቄፈና በዓል ነው ብንልም፣ በባህል የተሞላ ነው። እንደሌላው ሌላው ንጹህ ሃይማኖታዊ በዓል ነው ማለትም አይቻልም። በአብዛኛው ባህሉ ነው ጎልቶ የሚንጸባረቀው ኢሬቻ የምትለው ቃል የምትወክለው ሳር ወይም አበባን ነው። ያንን የያዘ ሰው ኢሬቻ የሚሄድ ሰው። ዋቄፈና ማለት ደግሞ ለአንድ አምላክ ብዙ ሆኖ ምስጋና ማቅረብ ማለት ነው። የኦሮሞ ህዝብ በአንድነት ተሰብስቦ ለፈጣሪው ምስጋና የሚያቀርብበት ነው። ይህ ሃይማኖታዊ ሊያሰኘው ይችል ይሆናል። እድምተኞቹ መሬሆ የሚለውን የምስጋና መዝሙር በአንድነት እያሰሙ ለአምላካቸው ምስጋና ያቀርቡበታል። ባህላዊ የምንለው ደግሞ ህዝቡ የፈለገውን የባህል ጭፈራ እየጨፈረ ስነስርዓቱን የሚያከብርበት ነው። ወንዱም ሴቱም በልዩ አለባበስ ተውቦ በዓሉ ወደሚከበርበት ስፍራ ይሄዳል። እንደ ኢሬቻ ባህልን በጉልህ የሚያሳይ በዓል የለም። ለዚህም ነው ባህሉ ስለሚያመዝን ሃይማኖታዊነቱ የሚሸፈነው። በኦሮሞ ባህሎች በእጅጉ የተሞላ ነው። የዋቄፈና ሃይማኖት ተከታዮች የእምነቱን መሠረታዊ መሮች በጠበቀ መልኩ እየተከበረ አይደለም የሚል ቅሬታን ያነሳሉ። አንዳንድ ፈሩን የለቀቁ ሰዎች የሚያደርጉትን ድርጊትም ይቃወማሉ። የኦሮሞ ህዝብም አባገዳዎችም ይህንን ድርጊት ይቃወሙታል። የኦሮሞ ዋቄፈና በአንድ አምላክ ብቻ ነው የሚያምነው። እግዚአብሔር ታምር የሰራበት ቦታ ነው እዚያ የሚሄዱት እንጂ ወንዝ ለማምለክ አይደለም ይላሉ። የኦሮሞ ሕዝብ ሰይጣን ብሎ አያምንም። ሰው ሲያብድ በአንድ ጣሳ ውሃ የሚለቅ ሰይጣን እንዴት ባህር ውስጥ ይተኛል ብለው ይጠይቃሉ። ስለዚህ ኦሮሞ በዛፍና በወንዝ አያምንም። እዚያ ቦታ ግን መሰባሰቢያና ፈጣሪን የሚያገኙበት ቦታ ተደርጎ ይወሰዳል። አንዳንዶች በስዕለት ስም የሚያከናውኗቸው ጉዳዮችን ብዙዎቹ አይደግፏቸውም፣ አያከብሯቸውም። የኦሮሞ ሽማግሌዎች የኢሬቻ በዓል የሚከበረው ለዋቃ ምስጋና ለማቅረብ ነው ይላሉ መነሻውንም ሲያስረዱ ዋቃ ክረምቱን በሰላም ስላሳለፈንና በሰማይ ባዘነበው ውሃ መልካም ፍሬን ስለሰጠን ያለ ክፍያ በቸርነቱ ለሚንከባከበን አምላክ ምስጋና ማቅረብ የተገባ በመሆኑ ነው ይላሉ። ዋቃ ፍጥረት ዓለምን ያስገኘውና ሂደቱን የሚያስተናብረው አንድ አምላክ ማለት ነው። ኦሮሞ ችግር ሲገጥመው አቤቱቷን የሚያቀርበው ለዋቃ ነው። በደስታ ጊዜም ተሰብስቦ ዋቃን ያመሰግናል። ኢሬቻ የዚህ አይነቱ የምስጋና ማቅረቢያ በዓል ነው። ኢሬቻ በክረምቱ የወንዞች ሙላት ምክንያት ተቆራርጠው የነበሩ ቤተዘመዶችና ልዩ ልዩ ጎሳዎች የሚገናኙበት በዓል ነው። በመሆኑም በበዓሉ የተገኙት ሁሉ ይቅር ይባባላሉ። ገንዘባቸውን ለሌሎች ያበደሩት ሰዎችም በሌሎች ላይ ያላቸውን ዕዳ ይሰርዙላቸዋል። በዓሉ በሚከበርበት ቀን የዓመቱ መጀመሪያ ተደርጎ የሚቆጠር በመሆኑ ዓመቱ የደስታና የብልጽግና የሆን ዘንድ የመልካም ምኞት መግለጫዎች ይጎርፋሉ። የሕዝቡ መንፈሳዊ መሪ የሆነው ቃሉ ለሕዝቡና ለሀገሩ ኤባ ወይም ምርቃት ያደርጋል። ታዲያ ማንኛውም ሰው ወደ በዓሉ ስፍራ ሲሄድ አለባበሱን ማሳመር ይጠበቅበታል። በእጁ የወይራ ቀንበጥ፣ እርጥብ ሳር አሊያም ያደ አበባን ይይዛል። በሀገራችን ላይ በጥንቱ ዘመን ከዚሁ ከሬቻ በዓል ትይዩ ሌላ በዓል ይከበር እንደነበርም ሊቃውንቶች ይናገራሉ። ይሄኛው በዓል የሚከበረው የክረምቱ ዝናብ ሊጀምር በሚያስገመግምበት የሰኔ ወር መግቢያ ላይ ነው ይላሉ። ከላይ ለማሳየት እንደሞከር ነው የበዓሉ ማክበሪያ ስፍራዎች ደግሞ ተራሮችና ኮረብታዎች ናቸው። ይህ በዓል መጪው ክረምት መልካሚ ዝናብና የአዝመራ ወቅት እንዲሆንልን ለዋቃ ጸሎት ማድረስ በሚል መንፈስ ነው የሚከበረው። በዓሉ በምዕራብ ሐረርጌ የኢቱ ኦሮሞ ዘንድ ደራራ እየተባለ ነው የሚጠራው። የቱለማ ኦሮሞ ደግሞ እሬቻ ቱሉ ወይም የተራራ ላይ እሬቻ ይለዋል። በዓሉ በሌሎች ኦሮሞዎች የሚጠራበት ስም ግን ብዙም አይታወቅም። በደራራ ጊዜ የሚፈለገው ትልቁ ነገር ጸሎትን ማብዛት ነው። መስፈንና መጨፈር እምብዛም አይፈቀድም። በሬቻ ጊዜ ግን የሚፈለገው ምስጋናን ማብዛትና ደስታን ማብሰር ነው። በዚህ ጊዜ ጭፈራ ይፈቀዳል። በሁለቱ በዓላት የዋቃ ስም ይለመናል ለዋቃ መስዋዕት ይቀርባል። እንግዲህ ለዛሬ ብለን ከተለያዩ ዳራዎች ሰብስበን ስለ ኢሬቻ በዓል ሃይማኖታዊና በዓላዊ እንዲሁም ትውፊታዊ ዳራዎቹን የዳሰስንበትን የኢሬቻን በዓል የተመለከተ ልዩ ዘገባችንን እነሆ አጠናቀቀን። ለኢሬቻ በዓል አክባሪዎች በሙሉ እንኳን ለኢሬቻ በዓል በሰላም አደረሳችሁ እላለሁ። ከአዲስ አበባ ኢሬቻን አስመልክቶ ለተጠናቀረው ዘገባ በፍቃዱ አባይ ነኝ። ለኤስቢኤስ ሬዲዮ ሀገርኛ ሪፖርት። የዚህ አይነት ታሪኮችን በተጨማሪ መድመጥ ይሻሉ? በአፕል ፖድካስት፣ ጉግል ፖድካስት፣ ስፖቲፋይ ወይም ፖድካስቶችን ባገኙበት መንገድ ሁሉ።